ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ኢትዮጵያ ባለፉት ሶስት ዓመታት በውስጣዊና ውጫዊ አጣብቅኞች መካከል ተሰቅዛ ከዚህ አጣብቅኝ ለመውጣት በሚደረጉ ትግሎችና በአጣብቅኞቹ ገፈቶች መካከል እየዋለለች ትገኛለች። የጠቅላይ ሚኒስትር ዶክተር አብይ አህመድ ስርዓተ መንግስት በሽግግር ቆይቶ ይፋዊ የምርጫ ስልጣንን መስከረም 24 ቀን 2014 ዓ ም ተቆናጧል። ወዲያ ከህዳሴው ግድብና ከሰሜኑ የአገሪቱ ክፍል ጦርነት ጋር በተያያዘ እያጋጠመው ያለውን የውጭ ጫና ለመቋቋም ወዲህ ደግሞ ውስጣዊውን የሰላም እጦትና የኢኮኖሚ ድቀት ለመፍጣት ብዙ እየተጠበቀበት ይገኛል። በአዲስ ካቢኔ ብቅ ያሉት ጠቅላይ ሚኒስትሩ ከፓርቲያቸው ብልጽግና በመለስ በእርሳቸው አጠራር ከተፎካካሪ ፓርቲዎችም የስልጣን ድርሻ ሰጥተው በጋራ እንስራ ሲሉ ባለሲመታቸውን ጀምረዋል። በዚህ ሁሉ መሃል ከውጭም ከውስጥም ያለው የአገሪቱ ሁለንተናዊ ችግር በዜጎች ዘንድ የሰላም እጦትንና የኑሮ ውድነት ተጋላጭነትን ስጋት አኑሯል። የውጭ ጫናውም ፍትሐዊ አይደለም የሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ለአሜሪካና ለአውሮፓ ህብረት ለማስረዳት አጥጋቢ ባይሆንም እንደ ብዙዎቹ አገላለጥ ጥረት እያደረጉ ይመስላል። ለዚህም ሳይሆን አይቀርም ከፍተኛ የፖሊሲ አማካሪያቸው ማሞስ ምላለም ምሕረቱ በፎሬን ፖሊሲ ድረገጽ ላይ ኢትዮጵያ ከአገዋ እንዳትወጣ የሚወተውት ጽሑፍ በቅርቡ ያሰፈሩት ኤስቢኤስ አማርኛ የጠቅላይ ሚኒስትሩን የፖሊሲ ከፍተኛ አማካሪ ማሞስ መላለም ምሕረቱን በአጎዋ በዋጋ ንረት በአገሪቱ የብድር መመለስ አቅምና ሌሎች ተያያዥ ጉዳዮች ከአላይን ኒውስ አማርኛ ጋር በጋራ ሆኖ አነጋግሯቸዋል። አብራችሁን ቆዩ። አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። እጅግ አድርገን አመሰግናለን፣ አቶ ማሞ። ሰሞኑ ፎሬን ፖሊሲ ላይ ኢትዮጵያ አሜሪካ ለታዳጊ ሀገራት የቀረጥ ነፃ ንግድ ትብብር ከፈቀደችበት በተለምዶ ከአገዋ እንዳትወጣ የሚያስረዳ ጽሁፍ አዘጋጅተዋል። ኢትዮጵያ እንድትወጣ የተፈለገው ለምንድን ነው ከሚለው እስኪ እንነሳ። መጀመሪያ አገዋ ማለት ምን ማለት ነው ከሚለው ብንነሳ ጥሩ ይመስለኛል። ተመልካቾችም አድማጮችም እንዲገነዘቡት አገዋ ማለት የአፍሪካን ግሮዝ ኦፖርቹኒቲ አክት እየተባለ የሚጠራው በአሜሪካ መንግስት ከሰሃራ በታች ላሉ የአፍሪካ ሀገሮች የሚሰጠው ከቀረጥ ነጻ ከኮታ ነጻ የሆነ የንግድ ችሮታ ነው። እንግሊዝኛ ትሬድ ፕሪፈረንስ እየተባለ የሚጠራ ጉዳይ ነው። ይሄ የተለመደ ነው። በአሜሪካ ብቻ አልተጀመረም። የአውሮፓ ህብረትም እንዲሁ ለአፍሪካ ሀገሮች የሚሰጠው ኤቭሪቲንግ በት አርምስ የሚባል እንደዚሁ የትሬድ ፕሪፈረንስ ስኪም አለ። በመሰረቱ አጓ የንግድ ስምምነት አይደለም። አጓ ከአንዱ ወገን ከአሜሪካ ለሰብሳራን አፍሪካ ሀገሮች የሚሰጥ የንግድ ችሎታ ነው። አንድ ሀገር የአጓ የትሬድ ፕሪፈረንስ ተጠቃሚ ለመሆን ማሟላት የሚገባው ቅድመ ሁኔታ አለ ይላል ራሱ የአጓ ህግ። የአጓ ህግ በሁለት ሺህ ዓመተ ምህረት ፕሬዚዳንት ክሊንተን ነው በመጀመሪያ ፈርመው ኮንግረሱ አጽድቆት ተግባራዊ የሆነው። ስለዚህ በዛ መሰረት አሁን እየተካሄደ ያለው በየአመቱ አንድ ሀገር የአጓ ተጠቃሚ ልትሆን ትችላለች የሚለው በየአመቱ ሪቪው ይደረጋል። በየአመቱ ያ ነገር መሟላት ለመሟላቱ ቼክ ይደረጋል። ስለዚህ አሁን የምናየው ነገር መደበኛ አሰራር ነው። በየአመቱ ሀገሮች የአጓ ቅድመ ሁኔታን አሟልተዋል ወይስ አላሟሉም የሚለው ሪቪው ይደረጋል። የእኛን በተመለከተ እንግዲህ ከአንዳንድ ወገኖች የሚሰማው ነገር ምንድን ነው? ኢትዮጵያ አጓን ተጠቃሚ ለመሆን የሚያስችላት ቅድመ ሁኔታዎችን ሙሉ በሙሉ አላሟላችም። ስለዚህ አጓ ተጠቃሚነቷ ውስጥ ጥያቄ ውስጥ ይገባል፣ የሚል ከብዙ አቅጣጫ የሚነሳ ጉዳይ አለ። ሰውሱን አስመልክቶ ነው እንግዲህ አሁን ከአሜሪካ መንግስት ኃላፊዎች ጋር ውይይት ያካሄድ ነው። በእኛ እምነት ከመቼውም ጊዜ የተሻለ አጓ ተጠቃሚ ልንሆንበት የምንችለው ጊዜ አሁን ነው ብለን እናምናለን። ለምን ቢባል አንድ ሀገር ለአጓ ተጠቃሚ ለመሆን የሚያስፈልጉ ጉዳዮችን በተሻለ ሁኔታ በአሁኑ ጊዜ እንሟላን ብለን ስለምናስብ ነው። በዚህ ጉዳይ ላይ የተለያየ ሀሳብ ያላቸው ሰዎች አሉ ግን በእኛ እምነት ከመቼውም ጊዜ አገዋ ስራ ላይ ከዋለ ከሀያ ዓመት በላይ ሆኖታል። ከመቼውም ጊዜ የተሻለ ተጠቃሚ ለመሆን የምንችልበት ጊዜ አሁን ነው የሚል ጽኑ እምነት አለን። ይህም መከራከሪያ ይዘን ከአሜሪካ ኃላፊዎች ጋር እየተነጋገርን ነው። ቅድመ ሁኔታዎች ምንድናቸው የሚለውን ነገር በዚህ ልና እንችላለን። አስፈላጊ ከሆነ ግን መሰረታዊ እምነታችን እሱ እንግዲህ ኢትዮጵያ ከአገዋ እንድትወጣ የሚሰሩ እንዳሉ ይነገራል። መንግስት በዚህ ላይ ምን አል ካሉ እነማን ናት? ብዙ ሰዎች የአገዋን የንግድ እድል የፖለቲካ መሳሪያ እንዲሆን የሚፈልጉ ወገኖች አሉ። የአሜሪካ መንግስት ኃላፊዎችን የአሜሪካ መንግስት ኮንግረስን ኢትዮጵያ ከአገዋ ተጠቃሚነት እንድትወጣ የሚጎተውቱ የሚወተውቱ ሰዎች አሉ፣ በአሜሪካም ሀገር በተለያየም ሀገር። ከዚህ በተጨማሪ አንዳንድ የአሜሪካ መንግስት ኃላፊዎች አገዋን የፖለቲካ መሳሪያ ለማድረግ እና አንዳንድ የፖለቲካ ፍላጎታቸውን ለማሟላት ኢትዮጵያ የአሜሪካ መንግስት የሚፈልገውን ካልፈጸመ ከአጓ ተጠቃሚነት ልትወጣ ትችላለች የሚል ማስጠንቀቂያ የሚመስል ነገር በተደጋጋሚ ሲናገሩ ነበር። ይሄ እንግዲህ የሚደበቅ ነገር አይደለም አደለም፣ እኛ እነሱም የሚክዱት ነገር አይደለም። ቅድም እንዳልኩት ግን በእኛ እምነት ከሰራ በታች ያለ አገር የአጓ ተጠቃሚ ሊሆን ከተፈለገ ሊያሟላው የሚገባውን ነገሮች በተሻለ ወጥተናል የሚል እምነት አለን። ይህን ነገር ባብራራው ደስ ይለኛል። ምንድን ናቸው እነዚህ ነገሮች? አንድ በዋነኛነት አንድ ሀገር ያጎዋ ተጠቃሚ ለመሆን ከተፈለገ ያ ሀገር ለንግድና ለኢንቨስትመንት ክፍት መሆን መቻል አለበት የሚል መለኪያ አለ። ሁለተኛ፣ አንድ ሀገር የፖለቲካ ፕሉራሊዝም የሚሉት አለ፣ ማለትም የመንግስት አስተዳደሩ ብዙ ፖለቲካ ፓርቲዎችን የሚያሳትፍ መሆን መቻል አለበት። ከዚህ በተጨማሪ አንድ ሀገር የህግ የበላይነትን መቀበል እና ማስጠበቅ መቻል አለበት የሚል ክራይቴሪያ አለ። ከዚህ በተጨማሪ በፋብሪካዎች የሚሰሩ ሰራተኞች የመብታቸው መከበር መቻል አለበት። ይሄ ሌበር ራይት የሚባለው የሰራተኛ መብት መከበር መቻል አለበት የሚል አለ። በመጨረሻ ደግሞ ያ ሀገር የኢንቨስትመንት እና የንግድ ከባቢያዊ ሁኔታውን ለአሜሪካ ኢንቨስተሮች ክፍት ማድረግ መቻል አለበት፣ በተሻለ መልኩ ክፍት ማድረግ መቻል አለበት የሚል ቅድመ ሁኔታ አለ። በመጨረሻ ሀገሩ የመሰረታዊ የሆኑ የዜጎችን ሰብዓዊ መብቶችን ማክበር መቻል አለበት የሚል ቅድመ ሁኔታ አለ። እንግዲህ እንደሚታወቀው አሁን ስልጣን የያዘው የኢትዮጵያ መንግስት ከዚህ በፊት ከነበረው ህወሓት መራሽ መንግስት ጋር ሲወዳደር አንደኛ የንግድና የኢንቨስትመንት አካባቢ ሁኔታውን በተሻለ መጠን ክፍት አድርጓል። ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ፈጻሚ እያደረግን ስለሆነ በዛ መሰረት ከዚህ በፊት ዝግ የነበሩ ዘርፎችን ለኢንቨስትመንት ክፍት አድርገናል። ከዚህ በተጨማሪ የሰራተኞች መብት እናከብራለን። አሁን ያለው የፖለቲካ ስርዓት እንደሚታወቀው በህዝብ ድምፅ የተመሰረተ መንግስት ነው። ሌሎች ፓርቲዎች በነፃ የሚሳተፉበት የፖለቲካ ስርዓት ነው ያለው። መብቶችን በመጠበቅ ረገድ ደግሞ እንደሚታወቀው ህወሓት መራሽ በነበረው መንግስት ውስጥ የዜጎችን መብት ሲይዙ የነበሩ ጨቋኝ የሆኑ ህጎችን ያስተካከለው አስተዳደር ነው። ስለዚህ በአጠቃላይ ሲታይ ከባለፉት ሃያ ዓመታት በተለየ መልኩ የዜጎችን መብት በመጠበቅ ረገድ፣ የንግድና የኢንቨስትመንት ከባቢ ሁኔታውን ኢንቨስተሮች ክፍት በማድረግ ረገድ ለግል ዘርፉ ተሳትፎ በቂና አስተማሚ ቦታ በመስጠት ረገድ እንዲሁም የሲቪል ማህበራት በፖለቲካ ውስጥ ያላቸውን ተሳትፎ በማሳደግ ረገድ ከማናቸውም ጊዜ የተሻለ ሁኔታ እና አውድ የተፈጠረበት ስርዓት ያሁኑ ስርዓት ነው። ስለዚህ በእኛ እምነት ከመቼውም ጊዜ በተሻለ መልኩ አጓ ተጠቃሚ እንድንሆን የሚያስችል ቅድመ ሁኔታዎችን ያሟላንበት ጊዜ አሁን ነው። በመሆኑም የኢትዮጵያ የአጓ ተጠቃሚነት ቀጣይነት ሊኖር ይገባል የሚል እምነት አለን። ግን ይህን ለማስቀረት ቅድም እናልኩት የሚከራከሩ እንቅፋት ሊፈጥሩ የሚሞክሩት ሰዎች ይህን የሚያደርጉት አንደኛ እንደሚታወቀው በህወሓት ደጋፊ የሆኑ ሰዎች የሎቢ የሚባሉ ወይም ደግሞ የሚከራከሩ ሰዎችን በመቅጠር በአሜሪካ ውስጥ ያሉ የኮንግረስ ሰዎችን በማን እንዲያሳምኑ ጥረት እያደረጉ እንደሆነ መም ይሄ በይፋ የሚታወቅ ነገር ነው። ከዚህ በተጨማሪ አንዳንድ ሰዎች የአሜሪካ መንግስት ውስጥ ያሉ ሰዎችም እንዲሁ የኢትዮጵያ መንግስት ትግራይን አስመልክቶ ባለ ግጭት ውስጥ የተለያዩ የፖለቲካ ሀሳቦች የተለያዩ ፖለቲካ ፍላጎቶች እንዲሟሉ ማድረግ አጓን እንደ አንድ የውጭ ፖሊሲ መሳሪያ አድርጎ የማስቀመጥም ጉዳይ አለ። በእኛ እምነት የፖለቲካ ፕሮሰሱን በተመለከተ አጓ ትክክለኛው መሳሪያ ነው ብለን አናምንም። ምክንያቱም አጓ ከተነሳ የሚጎዱት በዋነኛነት በተለያዩ ኢንዱስትሪያል ፓርክ የሚሰሩ ሰራተኞች ናቸው። በተለይ ሴት ሰራተኞች ናቸው የሚጎዱት። ስለዚህ አንድ አገር የፖለቲካ መሳሪያውን ለማሳካት ሲባል ከጦርነቱ ከግጭቱ ጋር ምንም ግንኙነት የሌላቸው ሰዎችን መጉዳት ትክክለኛ ነው ብለን አናምንም። ይሄ እንዳይሆንም የበኩላችን ጥረት እያደረግን ነው። ከዚህ በፊት የነበረውን የአጎ አጠቃቀም ብዙዎቹ በቅሬታ ያነሱ፣ ለገዢው ፓርቲ ቀረብ ያሉ ባለሀብቶች የተሻለ የሚጠቀሙበት አድርገው የሚገልጹ ብዙዎች ናቸው። አሁን ያንን አስተካክሎ የመጠቀም ጉዳይ ምን ሊሆን ይችላል? እግረ መንገዱን ደግሞ ብዙዎቹ ከአጓ ብንወጣስ ምን ይቀርብናል የሚልም የሚያነሱ አሉ እና እዚህ ላይ ሀሳብዎት ምንድን ነው? ሁለቱን ጥያቄዎች በወጉ መመለስ የሚያስፈልግ ይመስለኛል። እንግዲህ ይሄ የአጓ ፕሪፈረንስ ስኪም በዋነኛነት የሚጠቅመው ወደ አሜሪካ እቃዎችን የሚልኩ ሰዎች ወደ አሜሪካ እቃዎችን በሚልኩበት ጊዜ የጉምሩክ ቀረጥ እንዳይከፍሉ ያደርጋቸዋል። ይሄ በሚሆንበት ጊዜ ዋናው ዓላማ በአፍሪካ ውስጥ ያለው ኢኮኖሚ እርስ በርሱ ይተሳሰራል የሚል ይታለ ከዚህ በተጨማሪ የንግድና የኢንቨስትመንት ፍሰቱም ይጨምራል ከሚል ዓላማ ነው። ስለዚህ በጎ ዓላማ ያለው የአፍሪካን ኢኮኖሚ ለማሳደግ የተቀየሰ ጥሩ ስኪም ነው። እንዲህን ተከትሎ ኢትዮጵያ አጓን በተሻለ ለመጠቀም ብዙ ጥረት ተደርገዋል። እንደሚታወቀው በብዙ አካባቢዎች የተገነቡ ኢንዱስትሪያል ፓርኮች በብዙ መዋለ ንዋይ የፈሰሰባቸው የተገነቡ ኢንዱስትሪያል ፓርኮች ቀላል ኢንዱስትሪ በመመስረት የኢትዮጵያን ማኒፋክቸሪንግ ዘርፍ ለመደገፍ ከዛም አልፎ ደግሞ የኢትዮጵያ ማኒፋክቸሪንግ ዘርፍ ኤክስፖርት መር እንዲሆን ለማስቻል የተደረገ ነው። ይህን እቅድ በትልቁ የሚደግፈው የአጓ ትሬድ ፕሬፈረንስ ነው። ለምሳሌ የሐዋሳ ኢንዱስትሪያል ፓርክን ብትወስዱ ወደ ዘጠና ፐርሰንት የሚሆነው ከሐዋሳ ኢንዱስትሪያል ፓርክ የሚመረተው ምርት ኤክስፖርት የሚደረገው ለአሜሪካ ነው። ስለዚህ አሜሪካ ውስጥ የአቃ በሚላክበት ጊዜ ቀረጥ አለመክፈሉ የኢትዮጵያን የማንፋክቸሪንግ ሴክተር የበለጠ ጠንካራ እንዲሆን ያደርጓል ስለዚህ ጠቀሜታው በጣም በጣም ጥሩ ነገር ነው። በእርግጥ እንደ ሌሎች ሀገሮች አገዋን ልንጠቀምበት የምንችለውን ያክል አልተጠቀምበትም። ለምሳሌ ኬንያ ብትወስዱ የኬንያ ወደ አሜሪካ ያለው ኤክስፖርት ከስምንት መቶ ሚሊዮን ዶላር በራይ ነው። ኢትዮጵያ ውስጥ ለአሜሪካ ኤክስፖርት የምናደርገው ከሦስት መቶ ሚሊዮን ዶላር አይበልጥም። ከዚህ ውስጥ ግማሹ ነው እንዲሁም በአጓ የሚሄደው አንዳንዱም። ለምሳሌ ቡና የምትወስዱ ቡና ላይ ቀረጥ ስለሌለ ድሮም ቢሆን በአጓ ተጠቃሚ ነው የቡና ኤክስፖርት ብሎ ለመናገር ይቸገራል። ግን በዋነኛነት አጓ የሚመለከተው የአልባሳት ዘርፍና የሌዘር ዘርፍ ወይ ደግሞ የቆዳና የቆዳ ውጤቶች ዘርፍን ነው የሚመለከተው ማለት ነው። ስለዚህ ልንጠቀም የምንችለውን ያክል አልተጠቀምንም ግን ከአጓ የምናገኘው ጠቀሜታ ግን ከዓመት ዓመት እየጨመረ ነበረ። በተለይ በአሁኑ ሰዓት የኮቪድ ወረርሽኝን መቀዛቀስ ተከትሎ ብዙ ኢንዱስትሪያል ፓርኮች ከፍተኛ የሆነ የገዢዎች ፍላጎት ያለበት ጊዜ ነበር። ስለዚህ በአሁኑ ሰዓት አጓ መነሳቱ ለእኛ ጉዳት ማድረሱ የማይቀር ነገር ነው። ሁለተኛው ጥያቄ ከዚህ ጋር የተነሳው ጥያቄ ምን ይቀርብናል የሚለውን በተመለከተ እንግዲህ የተለያዩ ነገሮች ናቸው። ጉዳቱም አንደኛ አጓ ከተነሳ የኢትዮጵያን የአምራች ዘርፍ ኤክስፖርት ተወዳዳሪ ያደርገው። ምክንያቱም ከዚህ በፊት ወደ አሜሪካ የአልባሳት ወይም ደግሞ የቆዳ ውጤቶችን በምንልክበት ጊዜ ወደ 1617 ፐርሰንት የሚሆን ታክስ ቀረለን ነበረ። አሁን ያ ከተጨመረ የእኛን የቴክስታይል ዘርፍ እና የሌዘርና ሌዘር ፕሮዳክት ዘርፍ ተወዳዳሪ ያደርገውም። ስለዚህ ኤክስፖርታችን በተወሰነ መልኩ መጉዳቱ አይቀርም። ግን እዚህ ላይ አንድ ነገር ማንሳት የምፈልገው ይሄ ጉዳት በዋነኛነት ለአምራቾች ነው እንጂ ለመንግስት አይደለም የሚባል ብዙ አምራቾች የሚያመጡትን ኤክስፖርት ራሳቸው ቃ ለመግዛት ነው የሚጠቀሙበት። ስለዚህ አሁንም በተደጋጋሚ ለአሜሪካ መንግስት የምናገረው አገዋን በመንካት የኢትዮጵያ መንግስትን ለመጉዳት የታስበው ከሆነ ትክክል አይደለም። ምክንያቱም በዋነኝነት ውጤቱ አምራቾች ላይ ነው የሚለው ነገር መረዳት ያስፈልጋል። ሁለተኛ ጉዳቱ አገዋ ከተነሳ እና ያንም ተከትሎ አንዳንድ ኢንቨስተሮች ከወጡ የሚጎዳው እዛ ማኒፋክቸሪንግ ሴክተር ላይ የተቀጠሩ ሰራተኞች ናቸው። ቅድም እንዳልኩት ሴት ሰራተኞች በተለይ ይጎዳሉ። እዛ ውስጥ በቀጥታ የሚሰሩ ሰዎች ብቻ ሳይሆን አጓ ጋር ተገናኝቶ ማንፋክቸሪንግ ሴክተርን ተገናኝቶ በተዘዋዋሪ ከዛ ላይ ጥቅም የሚያገኙ ሰዎችም ይጎዳሉ። ለምሳሌ የዋሳ ኢንዱስትሪያል ፓርክ እንደምሳሌ ብንወስድ አዋሳ ኢንዱስትሪያል ፓርክ ውስጥ የሚሰሩ ሰራተኞች ብቻ ሳይሆን ለሐዋሳ ኢንዱስትሪያል ፓርክ የምግብ አገልግሎት የሚሰጡ፣ የትራንስፖርት አገልግሎት የሚሰጡ፣ የቤት አገልግሎት የሚሰጡ፣ የትምህርት አገልግሎት የሚሰጡ ሰራተኞቹም እንዲሁ ይጎዳሉ ማለት ነው። ሁለተኛው ጉዳት የስራ እድልን በተመለከተ የመጣ ጉዳት ነው። ሶስተኛ በአሁኑ ሰዓት እኛ ከግብርና ዘርፍ ወደ ማኑፋክቸሪንግ ዘርፍ በጣም እየሄድን ስለሆነ የዛን ሽግግር ላይ የተወሰነ ጉዳት መኖሩ የማይቀር ነው ስለዚህ በእኛ እምነት አጓ ሊቀጥል ይገባል ባይ ዘ ዌይ ለመጨመር የምፈልገው ጉዳይ ምንድነው አጓ ለዘላለሙ ያለም እንትንም አይደለም በአሜሪካ መንግስት እይታ አጓ በፈረንጆቹ ሀያ አምስት ከሶስት ዓመት በኋላ ይቀራል የሚልም ነገር አለ ስለዚህ በእኛ እምነት አጓ እስካለ ድረስ ኢትዮጵያ ተጠቃሚ መሆን ይቻላል አለባት። ተጠቃሚ ደግሞ መሆን ያለብን ምንድነው? ለአጓ ተጠቃሚነት አስፈላጊ የሚባሉ ቅድመ ሁኔታዎችን ስለምናሟላ ነው። ስለዚህ ያሟላን ስለሆነ ተጠቃሚ መሆን አለባት የሚል እምነት አለን። አጓ ዞሮ ዞሮ ችሮታ ነው። አይደለም የፖለቲካ መሳሪያ ነው ምልህ በኢትዮጵያና በአሜሪካ መንግስት የተደረገ ስምምነትም አይደለም። ስለዚህ ከአንድ ወገን የሚመጣ ስለሆነ ያ ወገን ሊያነሳው ይችላል። ግን በእኛ እምነት ለማንሳት ግን የራሱ ሂደትና ክራይቴሪያ ሊኖር ይገባል። ያን ክራይቴሪያ ግን እናሟላን ይሄ መሆኑ ትክክል አለን ብለን እየተከራከርን ነው። አሜሪካ ውሳኔዋ ኢትዮጵያን ከአጎዋ ማስወጣት ቢሆን ኢትዮጵያ ሌሎች አማራጮችን አዘጋጅታለች። እንግዲህ የተለያዩ ነገሮችን መስራት እንችላለን። ወደዛ በከሄድ አንደኛ ነገር ያው ለእኛ አምራች ዘርፍ ሌላ አማራጭ የገበያ እድል ማመቻቸት አንደኛው ጉዳይ ነው። ሁለተኛ ደግሞ የአምራቾችን የኮስት ኦፍ ፕሮዳክሽን ወይም አምራች አውጫቸው እንዲቀንስ ለማድረግ የተለያዩ ስራዎችን መስራት መቻል አለብን። ለምሳሌ ሎጂስቲክ ኮስቱን የኃይል አቅርቦቱን በማስተካከል አሁንም ቢሆን የኢትዮጵያ ማኒፋክቸሪንግ ተወዳዳሪ እንዲሆን የማድረግ ስራ ሊሰራ ይችላል። እንግዲህ ይህን ይህን የምናደርገው ከአምራች ዘርፉ ውስጥ ከሚሳተፉ ሰዎች ጋር በጋራ በመገናኘት ከነሱ ጋር ውይይት በማድረግ ጉዳት እንዳይኖር ወይም ደግሞ ጉዳት ካለም ጉዳቱ የቀነሰ እንዲሆን ለማድረግ መንግስት ተገቢውን ስራ ይሰራል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። Program at the Tas Richet, Senyona Arp Misto, Jadamto, and you whom Dragets Achenen Bemogognet on demand in Napa SVS, Radio, Mobile App Madman, Chlalu, Dragets Achenen, SVS.com.au, Slash Amharican, you Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.